የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ቀዳሚ ዝግጅታችን ኢህአዲግ ሀገራችንን ካስገባት ቀውስ ውስጥ የማውጣት ብቃት የለውም ሲል የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መግለጫ ወጣ። ይህ ሁኔታ ጨርሰው ቁጥር ውጭ ወጥተዋልና ሁሉም ባለድርሻ አካላት አገር ውስጥም አገር ውጭም ያሉት በፖለቲካ የተዘጋጁ ወገኖች ሊደመጡና በማረቶቹ ዙሪያ ሊደራደሩ ይገባል። ስለዚህ ዝም ብለን በኢህደግ አካሄድ መፍትሄ ይኖረዋል፣ ሀገሪቷም ከገባችበት ቀውስ ልትወጣ ትችላለች የምለው በጣም የዋህነት ስለሚሆን ህዝባችንም በዚህ እንዳይዘናጋ ለማሳሰቡን ጭምር ነው። የመድረክ የውጭ ግንኙነት ኃላፊና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ዝርዝሩን ይዘናል። በቂሊንጦ ማረሚያ ቤት በእስር ላይ የሚገኙት የዋልድባ መነኮሳት የምንኩስና ልብሳቸውን እንዲያወልቁ መገደዳቸውን በተመለከተ ለፍርድ ቤት ባቀረቡት አቤቱታ ላይ እስር ቤቱ ምላሽ እንዲሰጥ ታዟል። ላይ እየደረሰ ያለውን በደል በተመለከተ ለፍርድ ቤት በጽሁፍ ስለነበረ ፍርድ ቤቱ ይህን አቤቱታ በተመለከተ የፍሪንቶ የቀጠሩ እስረኞች ማቆያ አስተዳደር ምላሽ እንዲሰጥ ትዕዛዝ ሰጥቷል። የመነኮሳቱን ጠበቃ አቶ አማሃ መኮንንን ይዘናል። የአሜሪካ ኤምባሲ አስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረጉ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታውቋል። ዝርዝር ይኖረናል። በሌላ በኩልም በቴል አቪቭ አቅራቢያ እስራኤል ያወጣችውን ስደተኞችን ወደ ሶስተኛ ሀገር የመላክ ሕግን በመቃወም ከሃያ ሺ የሚበልጡ እስራኤላውያንና ሌሎች ስደተኞች በጋራ ሰላማዊ ሰልፍ አደረጉ። መጠረዝ የለባቸውም እነዚህ ሰዎች የፖለቲካ ጥገኝነት ነው የሚጠይቁት፣ ጥገኝነት ይሰጣቸው። ከስደተኞቹ አንዱ ተከስተ የማነ ሰላማዊ ሰልፉ ይነግረናል ጋቢና ቪኦኤ ሁሉንም ከዝግጅታችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ በድጋሚ ተመልሰን መጥተናል። የሶማሊያ ዋና ከተማ መቀድሾ አርብ እለት አልሸባብ ባደረሰው የቦምብ ጥቃት አርባ የሚሆኑ ሰዎች ከተገደሉ በኋላ የሀገሪቱ ጠቅላይ ሚኒስትር ሀሰን አሊ ሀይሬ የከተማዋ ጸጥታ መቶ በመቶ በአስቸኳይ እንዲጠናከር አዘዋል። የአርብ እለቱ የቦምብ ጥቃት ባለፈው ጥቅምት ወር ከአምስት መቶ በላይ ሰዎች ከገደለው እና ከዚያም ተከትሎ ከሁለት ሳምንታት በኋላ በመዲናዋ በሚገኝ ሆቴል ሰላሳ ሰው ከገደለው ፍንዳታ ወዲህ የመጀመሪያው ነው። ጠቅላይ ሚኒስትሩ ለሀገሪቱ ፖሊስ፣ የጸጥታና የስለላ ክፍሎች በአስቸኳይ ጸጥታውን እንዲያጠናክሩ መመሪያ መስጠታቸውን አስታውቀዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሀገራቸው በሶሪያ አማጽያን ላይ የምታካሄደውን የአየር ድብደባ ሲቪሎች ዋና ከተማ ደማስቆ አቅራቢያ ውጊያው ከሚካሄድባቸው አቅራቢያዎች ማምለጥ እንዲችሉ በቀን ለአምስት ሰዓታት እንዲቋረጥ ማዘዛቸው ተዘግቧል። የሩሲያ የመከላከያ ሚኒስትር ሰርጌይ ሾይጉ በሰጡት መግለጫ ከነገ ማክሰኞ ጀምሮ ሩሲያ ሲቪሎች ላይ ጉዳት እንዳይደርስ ስትል ጥቃቷን በሀገሩ ሰዓት ከጠዋቱ ሶስት ሰዓት እስከ ቀኑ ስምንት ሰዓት ድረስ ታቆማለች ብለዋል። ፑቲን ይህን ትዕዛዝ ያስተላለፉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሙሉ ድምጽ በጠየቀው መሰረት በመላ ሶሪያ የአንድ ዶር የተኩስ አቆም ስራ ላይ ከዋለ ከሁለት ቀን በኋላ መሆኑ ነው። እንግሊዟ ሌሲስተር ከተማ ትላንት እሁድ በአንድ ሸቀጣሸቀጥ መደብር እና በመኖሪያ ቤት ውስጥ በደረሰ ፍንዳታ አራት ሰዎች ሲገደሉ ሌሎች አራት ሰዎች ደግሞ መቁሰላቸው ተነግሯል። የፍንዳታውን ምክንያት ምርመራ እየተደረገበት ሲሆን፣ ለጊዜው ግን ከሽብር ተግባር ጋር የተያያዘ የሚያደርገው ፍንጭ እንደሌለ ፖሊሶች ገልጸዋል። በመጨረሻም ከትላንት በስቲያ ቅዳሜ የሞተችው ዝነኛዋ የህንድ ቦሊውድ ተዋናይት ስሪ ዴቪ ካፑር ሕይወቷ ያለፈው ውሃ ውስጥ ሰጥማ መሆኑን የዱባይ ፖሊሶች አስታውቀዋል። ቀደም ሲል በወጡ ሪፖርቶች ተዋናይቱ የሞተችው በልብ ድካም ነው ብለው ነበር። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የካቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ወደ መጀመሪያው ዘገባችን የምናልፈው ኢህአዴግ ሀገራችንን ካስገባት ቀውስ ውስጥ የማውጣት ብቃት የለውም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መግለጫ አወጣ። ስለሆነም በሀገር ውስጥም ሆነ ከሀገር ውጭ ያሉ ባለድርሻ ኃይሎች ተሰባስበው ዲሞክራሲያዊ መንግስት በሚቋቋምበት ሁኔታ የሚወያይ መድረክ በአስቸኳይ እንዲፈጠር ጥሪ አቅርበዋል። መለስካቸው አማሃ ዝርዝሩን ይዟል። መድረክ የካቲት 17 ቀን 2010 ዓ ም በጽሑፍ ያሰራጨው መግለጫ ዛሬ ሀገሪቱ ከመቼውም ጊዜ በከፋ ሁኔታ ውስጥ እንደምትገኝ ይዘረዝራል። ዛሬ ከመቼውም ጊዜ በበለጠ ሁኔታ አንድነቷን በሚፈታተን ቀውስ ውስጥ ከቶ ሕዝቦቿን እርስ በርስ የሚያጋጩ ሁኔታዎችን እየፈጠረ ይገኛል ይላል። በዚህም ሀገራችንንና የጋራ ህልውናችንን በከፍተኛ አደጋ ላይ ጥሎ ወዳልተፈለገ አቅጣጫ እየወሰደን ይገኛል ሲል መድረክ ገዢውን ፓርቲና መንግስቱን ይከሳል። ከ2007 ዓ.ም ምርጫ ማግስት ጀምሮ የተቀሰቀሱ ሕዝባዊ ተቃውሞዎችን ምክንያት በማድረግ በተደጋጋሚ የሚታወጁ የአስቸኳይ ጊዜ አዋጆችንም ፍሬ አልባ እርምጃዎች ናቸው ብሏል። በአሁኑ ወቅት የወጣውን ያስቸኳይ ጊዜ አዋጅም ሀገሪቱን በወታደራዊ እዝ ስር ጥሏታል በማለት እርምጃው ዘላቂ ሰላምንና መረጋጋትን ያመጣል የሚል እምነት እንደሌለው መድረክ ገልጿል። ስለሆነም በአሁኑ ወቅት በኢትዮጵያ ከጊዜ ወደ ጊዜ እየተባባሱ የመጡት ፈርጀ ብዙ ችግሮች በተለይም የፖለቲካው ቀውስ መሠረታዊና ስርነቀል ለውጥ የሚያሻ ሆኗል ሲል መግለጫው ያስጠነቅቃል። ይህን ስርነቀል ለውጥ ግን ኢህአዴግና መንግሥቱ ሊያመጡት አይችሉም ሲል ያለፉትን 26 ዓመታት ተመክሮዎችን የተንተራሱ አያሌ ነጥቦች በምክንያትነት ያነሳል። መድረክ አጣዳፊ የለውጥ እርምጃ ያለውንም የመድረክ የውጭ ግንኙነት ኃላፊ እና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ አስረድተዋል። ይህ ሁኔታ ጨርሰው ከቁጥር ውጭ ወጥተዋልና፣ ሁሉም ባለድርሻ አካላት አገር ውስጥም አገር ውጭም ያሉት በፖለቲካ የተደራጁ ወገኖች ሊደመጡና በማሮቶቹ ዙሪያ ሊደራደሩ ይገባል። ስለዚህ ዝም ብለን በኢህአደግ አካሄድ መፍትሄ ይኖረዋል፣ ሀገሪቷም ከገባችበት ቀውስ ልትወጣ ትችላለች የምለው በጣም የዋህነት ስለሚሆን ህዝባችንም በዚህ እንዳይዘናጋ ለማሳሰብን ጭምር ነው። ይህን ሀገሪቱን ከቀውስ ያወጣል የተባለውን አጣዳፊ እርምጃ ኢህአዴግ ሊወስድ አይችልም ተብሏል። ታዲያ ይህን እርምጃ ማን ይወስደዋል? ለፕሮፌሰር በየነ ያቀረብኩላቸው ጥያቄ ነበር። እንደ ጉዳዩ እኮ የጠቅላላዊ ህዝቡ ነው እና ህዝብ ደግሞ አንድ መቶ አምስት ሚሊዮኑ ተነስቶ ለዚህ መፍትሄ ያስቀምጣል የምንልበት አግባብ አይኖርም። በተደራጁ የፖለቲካ ሀይሎች አማካኝነት በመደግፋቸው አማካኝነት ነው ውሳኔ የሆነ የሚያሳውቀውም እውን የሚያደርገው። ለዚህ ድርጅቶች ወይም ፖለቲካ ፓርቲዎች ድጋፍ በሚፈልጉበት አግባብ ሁሉ የሚደግፋቸው ህዝብ ድጋፉን ይሰጣል ማለት ነው። እያንዳንዱ ፖለቲካ ድርጅት መራመድ የሚፈልገው የስትራቴጂክ እቅድ የምንለው አለ። እኛን ግን አሁን በታክቲካል በሆኑ ሀገርን በማዳን የህዝብን አንድነት አጠናክሮ በማቆየት እየተፈጠሩ ያሉትን በጣም አፍራሽ የሆኑ አዝማሚያዎችን የሚያመክን አካሄድ ውስጥ ገብተን ሀገራችንን የፖለቲካ ህይወት ወደ ብዙሀን ድምፅ ወሳኝነት የሚያሸጋግር መድበለ ፓርቲ ስርዓት ለመዘርጋት ፈር የሚቀድ ይሄንን አይነት ሁኔታ ለመፍጠር ነው። እንግዲህ መሰረታዊ ለውጥ ፍለጋ በዚህ አቅጣጫ ነው እንጂ ከዚያ በመለስ ያለው አሁን የአደግ በሚያደርግ አይነቶቹ የውስጥ የፓርቲ ጉዳይ ውስጥ በሚያደርጉት ድራማ የአገሪቷ ፈርጀ ብዙ ጥያቄዎች ምላሽ ያገኛሉ የሚል እምነት የለንም። ፕሮፌሰር መድረክ አሁን ካወጣው መግለጫ አኳያ ኢህአዴግ እና ኢህአዴግ መንግስት ይህን ጥያቄ ይቀበለዋል የሚል እምነት አለው? እኔ መቀበል አለበት ነው ብለው ኢህአዴጎች እንግዲህ መጭም ያው አገሪቷ ወልዳ ካሳደገቻቸው በፍቱራን መካከል ናቸው። ምን ቢውዝ ድንጋዮች አይደሉ። ስለዚህ የእነሱ ሀያ ሰባት አመት አሁን የሞላው የፖለቲካ ብልጸትና ሁኔታዎቹን በነሱ ቁጥጥር ውስጥ ዝም ብሎ ማሾር ኢህአዴግን እኮ አጣቁም ኢህአዴግን አሰራር እኳ እያሉ ዝም ብሎ የሚደረገው እንቅስቃሴዋቸው እኮ አሁን ተዋረደ። ህዝቡ እኮ ናቀው። ስለዚህ ለዚህ ምላሽ አሁን እንደኛ አይነቱ እንደው ማንንም የማያገል ለዘብ ያለ አካሄድን መርጦ የዚህ አይነት ጥሪ ማድረግ ኢህአዴግ ሊያዳምጥ የሚገባው ነው ነው ምንለው። ካለዚያ እኮ የዚያ ተጻራሪ ጨርሶ ለማሰብም አስቸጋሪ ይሆናል። ኢህአዴግ ኢትዮጵያ ዛሬ ከገባችበት ፖለቲካዊ ቀውስ ሊያወጣት አይችልም ሲል መድረክ ከሰጣቸው ምክንያቶች መካከል ጥቂቶቹ በሀያ ሰባት አመታት የስልጣን ዘመኑ በሀገሪቱ የሚታዩ ልዩነቶችና ቅራኔዎች እየሰፉና እየተደራረቡ መምጣታቸው፣ የኢህአዴግ መንግስት በሕገ መንግሥቱ ድንጋጌ መሠረት ማንኛውም ኢትዮጵያዊ በሀገሪቱ በየትኛውም አካባቢ የመዘዋወር የመኖሪያ ቦታ የመመሥረትና የመሳሰሉትን ነጻነት ማስከበር አለማቻሉ፣ የሕግ የበላይነትና መልካም አስተዳደር ጠፍቶ በሀገሪቱ የረዥም ዘመናት ታሪክ ውስጥ ተከስቶ በማይታወቅ ደረጃ የበርካታ ዜጎች ሕይወት መጥፋቱና በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ አካባቢዎቻቸው መፈናቀላቸው ዜጎች በመታወቂያቸው ላይ በሰፈረው የብሔር ብሔረሰብ ማንነታቸው ምዝገባ አማካይነት እየተለዩ ለኢህአዴግ ካድሬዎች ጥቃት መደረጋቸው በጎሳ ላይ ያተኮረ ፍጅት በሕዝብ መካከል እንዳያስከትል ከፍተኛ ስጋት መጋረጡ የሚሉና የመሳሰሉ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ከማለፋችን በፊት የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረጉ አቋሙን እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታውቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር አሉት በሚል በአንድ የሀገር ውስጥ ጋዜጣ ዘገባ የተጠቀሰውም የተሳሳተ ነው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርኔት። ዝርዝሩን በምሽት መደበኛ ስርጭታችን ይዘን እንመለሳለን። ወደሚቀጥለው ዘገባችን ስናልፍ በቅሊንጦ ማረሚያ ቤት በስር ላይ የሚገኙት የዋልድባ መነኮሳት የምንኩስና ልብሳቸውን እንዲያወልቁ መገደዳቸውን በተመለከተ ለፍርድ ቤት ባቀረቡት አቤቱታ ላይ እስር ቤቱ ምላሽ እንዲሰጥ ታዟል። በሌላ በኩል በውጭ የሚኖሩ የሃይማኖት አባቶች በእስር ላይ የሚገኙት የዋልድባ መነኮሳት ጉዳይ እንዳሳሰባቸውም ተናግረዋል። በተለይ የመነኮሳት ልብሳቸውን እንዲያውልቁ መጠየቃቸው ለፍርድ ቤት መናገራቸውን አንስተው አንድን መነኩሴ ቀኖናችሁን አፍርሱ ማለት አይቻልም ብለዋል። በተያያዘ የፌዴራል አቃቤ ሕግ በክርክር ሂደት ላይ የነበሩትን የዞን ዘጠኝ የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረው የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮቹን አቅርቦ ሂደቱ እንዲቀጥል ተደርጓል። ጽዮን ግርማ የተከሳሾቹን ጠበቃና የሃይማኖት አባቶቹን አነጋግራ ተከታዩን ዘገባ አጠናቅራለች። ከወልቃይት የማንነት ጥያቄ አስተባባሪ ኮሚቴ አባላት የተወሰኑትና ሌሎች ተከሳሾች በአንድ ላይ በነ ተሻገር ወልደ ሚካኤል በሚል መዝገብ ከተከሰሱት 35 ሰዎች ውስጥ መንግስት በወሰደው እርምጃ የ ሰላሳ ሁለቱ ተከሳሾች ክሳቸው ሲቋረጥ አባ ገብረ ኢየሱስ ገብረ ኪዳነ ማርያም ና አባ ገብረ ስላሴ ወልደ ማርያም የተባሉ የዋልድባ መነኮሳት እንዲሁም አቶ ነጋ ዘላለም የተባሉ ግለሰብ በአጠቃላይ የሶስት ተከሳሾች ክስ ግን አልተቋረጠም ነበር። በዚህ መሰረት ባለፈው ሳምንት የፌዴራል አቃቢ ህግ፣ ምስክሮቼን እስከምለይ ድረስ ቀነ ቀጠሮ ይሰጠኝ ባለው መሰረት ለዛሬ ቀጠሮ ተሰጥቶ እንደነበረ ባለፈው ሳምንት መዘገባችን ይታወሳል። የእስረኞቹ ጠበቃ አቶ አምሀ መኮንን በዛሬው ቀጠሮ ፍርድ ቤቱ ምን ምላሽ ሰጠ ስል ጠይቄያቸው ነበር። ዛሬ አቃቢ ህግ

በሌላ በኩል ደግሞ በእኛ በኩል ያው በስፖታት ላይ እየደረሰ ያለውን በደል በተመለከተ ለፍርድ ቤት በጽሁፍ አቤቱታ አስገብተን ስለነበረ ፍርድ ቤቱ ይህን አቤቱታ በተመለከተ የቂሊንጦ የቀጠሮ እስረኞች ማቆያ አስተዳደር ምላሽ እንዲሰጥ ትእዛዝ ሰጥቷል። በዚሁ መሰረት የቂሊንጦ የቀጠሮ እስረኞች ማቆያ መነፈሳት አቤታ ላይ ምላሹን እንዲሰጥ ለየካቲት ሰላሳ ተቀጥሯል። በሌላ በኩል አቃቤ አንድ የሚያሊያቸውን ሶስት የሰው ምስክሮች ለመስማት ደግሞ በመጋቢት አስራ ስምንት ቀጠሮ ተሰጥቷል። የተከሳሾቹ ክስ ይቋረጣል የሚል መረጃ እና ግምት እንደነበረ የጠቀሱት አቶ አምሃ መኮንን ፍርድ ቤቱ በዚህ ላይ ምንም የሚለው ነገር ስለሌለ ለሚመለከተው አካል አቤቱታ ማቅረባቸውን ተናግረዋል። በእኛ በኩል የነሱ ክስ ከሌላው ተለይቶ እንዲቀጥል የደረሰበት አሳማኝ ምክንያት የለም። ምናልባትም አድሎም ተፈጽሞባቸዋል ብለን ስለምናምን ያው ጥያቄያችንን አቤታችንን ክስትን ስለማቋረጥ ስልጣን ላለው ፌደራል ጠቅላይ አቃቤ ሕግ በጽሁፍ አቅርበናል። እንግዲህ በዚህ ስለው ተጠሮ ባለው ጊዜው በአካባቢ በኩል የሚወሰነውን እንጠብቃለን። ባለፈው ሳምንት በነበረው ቀጠሮ መነኮሳቱ በማረሚያ ቤት ውስጥ የመንኩስና ልብሳቸውን እንዲያወልቁ መጎተታቸውንና መገደዳቸውን በተመለከተ ለፍርድ ቤት አቤቱታ አቅርበው እንደነበር ዘግበናል። በዚህም መሰረት በጽሁፍ ለፍርድ ቤቱ አቤቱታቸውን ያቀረቡ ሲሆን ፍርድ ቤቱ በዚህ ላይ ነው ለውሳኔ ቀጠረው። በዋሽንግተን ዲሲና በቨርጂኒያ አካባቢ አገልግሎት የሚሰጡት ቄስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎት የሚሰጡት ቄስ አሸናፊ ዱጋ ይህንን ተቃውመው አስተያየታቸውን ሰጥተውናል። ወደ ምንኩስና ህይወት በሚገቡበት ሰዓት እያንዳንዱ ማህበራዊ ህይወት፣ እያንዳንዱ አለማዊ ነገር እንኳ ስርዓት አለው። በምንኩስና ህይወትም የምንኩስና ህይወት ስርዓት አለው። ልብሱ ስርዓት አለው። ከልብሱ ውስጥ ቅናተ ዮሐንስ የሚባል አለ። የሚገነዙበት መግነዝ አለ። ስርዓት አለው ቆቡ ዝም ብሎ ማንም የሚያጠልቀውም አይደለም፣ የትም ማውለቅ የሚችሉት አይደለም። ስርዓት አለው። ያንን ለጌጥ የለበሱት ወይንም ደግሞ ሌላ ልብስ አውልቀው ለእርቃናቸውን ለመሸፈን ለሌላ አደረጉት እንደሚባለው አይደለም። ይሄ የምንኩስና ልብስ ነው ራሱ ከስርዓቱ ጋር አንድ ከምንኩስናው ጋር ሆኖ የተሰጣቸው ልብስ ነው። መከራውን በእስር ቤት አሉ እና ይሄን ልብስ አውልቀህ ይህንን አድርግ ሊባሉ የሚገባቸው አይደለም። ይሄ ስርዓተ ምንኩስና የሚያዛቸው የራሳቸው ስርዓት አለው እና ይህንን ፈተና ማብዛት በእነሱ ላይ በእውነት በእምነታቸው ላይ በተሰለፉት ነገር ፈተና መፈታተን ነው የሚሆነው እና ይሄ ሁሉ የሚደርስባቸው በእውነት የህሊና ቁስል ነው የሚሆንባቸው። ልብሱን ለማውለቅ አይችሉም። እንደፈቀደ ማንም ሊያወልቅላቸው አይችሉም። አንድ መነኩሴ ቆቡን አውልቆ ልብሱን አውልቆ በምዕመን ፊት ሊቀመጥ አይገባውም። ይሄ ቀኖና ቤተክርስቲያን የሚያዘው ነው። ቀኖናችሁን አፍርሱ ማለት አይቻልም። መነኮሳቱ ለፍርድ ቤቱ ለፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ባቀረቡት የአቤቱታ ማመልከቻ ከቅርብ ጊዜ ወዲህ የእስር ቤቱ አስተዳደር አልባሳቱን እንድናወልቅ ከፍተኛ ጫና እያደረሰብን ከመሆኑን በላይ ለከፍተኛና ለከፍተኛ እንግልትና መዋረድ ተዳርገናል ብለዋል። በሲያትል የሚገኙ አባ ዮስጣጢዎስ በዚህ ላይ ያላቸውን ሐሳብ አካፍለውናል። አካባቢ ጽሁፍ ቀርቧል። ፍርድ ቤቱ በጽሁፉ ላይ ግን ሚስል ፍርድ ቤት ነታ የወጣውን አቤሎ አበላን ጀምሮ የናትናኤል መኮንንም ክስ ተቋርጧል። እነዚህ አባቶች የቤተ ክርስቲያን አገልጋዮች ናቸው፣ መነኮሳት ናቸው። በኢትዮጵያ ኦርቶዶክስ የተዋህዶ ቤተክርስቲያን ውስጥ ጉልህ የሆነ የስራ ድርሻ የነበራቸው አገልግሎት ላይ የነበሩ የህዝብ አባቶች ናቸው ማለት ነው። እና ህዝብ ሲጎዳ መናገር ማስተማር፣ ፍርድ ሲጓደል ድሀ ሲበደል መቼም ቤተክርስቲያን ያው በልጆቿ በአባቶች አማካኝነት ትናገራለች። ህዝቦቿ እንዳይጎዱ ፍርድም እንዳይጓደል አባቶች መናገር፣ ማስተማር፣ መገሰጽ ዛሬ የተጀመረ ነገር አይደለም። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ክርስቶስን ባለቤቱ ራሱ ያስተማረው ስለሆነ አዲስ ነገር አይደለም። እና እስር ቤት ከገቡ በኋላ ደግሞ እንደ ሀገሪቷ ዜጎች መብታቸውን ሊከበርላቸው ይገባል። ኢትዮጵያውያን ናቸው፣ ያውም ደግሞ የሃይማኖት አባቶች ናቸው። ሲሆን ሲሆን በተለየ ማዕረግ በተለየ ክብር መያዝ ይገባቸው ነበረ። የህዝብ አባት ናቸው፣ የሃይማኖት መሪዎች ናቸው እና አለም አቀፋዊ የሆነ ስርዓት ነውና የሃይማኖት ልብሳቸውን በግድ ካላወለቃችሁ የሚል ዓለም አቀፍ የሆነ ህግ የለም። በእውነቱ በዚህ በአሜሪካ ሀገር እና ያለን ሃይማኖት ያላቸው ሰዎች ከነ ልብሶቻቸው በፈለጉበት ቦታ ገብቶ ይሰራሉ፣ እንደፈለጉ ይናገራሉ። እና እነዚህ አባቶች በወህኒ ቤት ልብሳቸውን አውልቁ ተብሎ የሃይማኖት ልብሳቸው እንዲያውልቁ መደረጉ ራሱ የሚያሳዝን ነገር ነው። የግፍ የግፍ ግፍ ነው። ከዛም አልፎ ተርፎ መደብደብ በዱላ ማሰቃየት መሬት ለመሬት መጎተት ይህ ሁሉ ሲደረግ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አትናገርም ወይ የሚያስደንቀው እና የሚያሳዝነው ነገር ቢኖር ቤተ ክርስቲያኒቷ ለእነዚህ አባቶች አለመናገሯ አለመመስከሯ ቤተ ክርስቲያኒቷ ካልተናገረችላቸው ማን ነው የሚናገርላቸው አባቶችን ለይቶ በወህኒ ቤት አስቀርቶ ቶርቸር ማድረጉ ለመንግስትም ቢሆን የሚጠቅም የሚረዳ አይደለም የሚጎዳ ነው እንጂ እነዚህ ሰዎች ለእግዚአብሔር ያደሩ ናቸው። በስጋቸው ቢጎዱ በነፍሳቸው የሚጠቀሙ ናቸውና ጸሎታቸው፣ በረከታቸው ህዝቡንም ነጻ ሊያወጣ ይችላል። ሀገሪቷንም ይጠቅማታል። ስልጣን ላይ ያሉ ሰዎች ይጎዱበታል እንጂ አይጠቀሙበትም እና ይህንን መንግስት አስቦ ነጻ ቢያወጣቸው ቢለቃቸው፣ ይቅርታ ምህረት ለሁሉም ነው መደረግ ካለብን። በዚህ ጉዳይ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት እንደዚሁም ደግሞ የሰሜን ጎንደር ዞን ሀገረ ስብከት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ነበር፣ አልተሳካልንም። ምላሻቸውን እንዳገኘን ይዘን ለመመለስ እንሞክራለን። በሌላ በኩል የፌዴራል አቃቤ ሕግ በክርክር ሂደት ላይ የነበሩትን የዞን ዘጠኝ የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረው የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮችን አቅርቦ ሂደቱ እንዲቀጥል ተብሏል። የተከሳሾቹን ጠበቃ አቶ አማሀ መኮንንን በጉዳዩ ዙሪያ አነጋግሬያቸው ነበር። አካባቢ ህግ ጽሁፍ ዞ ቀርቧል ለፍርድ ቤቱ በጽሁፉ ላይ ግን ትንሽል ፍርድ ቤት ነጻ የወጣውን አቤሎ አበላን ጀምሮ የናትናኤል መኮንን

ቀጠሮ ወስዶ የነበረው ግን ሁለት ጊዜም እንጠረዋለው ማጣራ ላ ያለውም ሳያጣራ ነው የቀረበው። ምናልባት እንግዲያ ያው ከስራ መደራረብና ለጉዳዩ በፊት ፈካ ለመስጠት ጋር የተያያዘ ነው ብዬ ነው አሁንም ቢሆን የምወስደው። እና መቋረጡ ገና ይመስለኝ የአጥናቱ። ስለዚህ ሱ አሁንም ለሁለተኛ ጊዜ ለአካባቢ ግድም ተሰጥቷል። ማክሰኞ አስተካክሎ የሚቀርብ ነው ትእዛዝ የተሰጠው እንግዲህ፣ ማክሰኞ ዕለት አስተካክሎ እንደሚቀርብ ነው። አቶ አማህ መኮንን የዋልድባ መነኮሳትንም ሆነ የዞን ዘጠኝ ጠሞ ማርያንን ጉዳይ ከጊዜና ከሁኔታ አለመመቻቸት እንጂ በቅርቡ ክሳቸው ይቋረጣል የሚል ተስፋ እንዳላቸው ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። እስራኤል ያወጣችውን ስደተኞችን ወደ ሶስተኛ ሀገር የመላክ ሕግን በመቃወም በቴል አቪቭ አቅራቢያ ከሀያ ሺህ የሚበልጡ እስራኤላውያንና ሌሎች ስደተኞች በጋራ ሰላማዊ ሰልፍ አደረጉ። በእስራኤል የፖለቲካ ጥገኝነት የጠየቁ በሺዎች የሚቆጠሩ ኤርትራውያንና ሱዳናውያን ወደ ሩዋንዳና ኡጋንዳ በሶስት ወር የጊዜ ገደብ የሚሄዱበትን የጉዞ ሰነድ እንዲፈርሙ ትእዛዝ ካስተላለፈች ሁለት ወራት ተቆጥረዋል። መስታወት አድረገው በእስራኤል ሆሎት የስደተኛ ማቆያ ጣቢያ ከሚገኙ ስደተኞች መካከል አንዱ የሆነውን ተከስተ የማንህን ስለተካሄደው ሰላማዊ ሰልፍ አነጋግረዋለች። ያው እንግዲህ በራሳቸው በራሳቸው ዜናም ወጥተዋል። ብዙ ብዙ ዜናዎች ዜና መካከል አውጥተዋል። ከ ሀያ ሺህ በላይ ነው የተገመተው። መጠረዝ የለባቸውም እነዚህ ሰዎች የፖለቲካ ጥገኝነት ነው የሚጠይቁት። ጥገኝነት ይሰጣቸው ሰዎች ናቸው። እንደኛ ምን ስላደረጉ ነው ወደማይም ወደ ኡጋንዳና ሩዋንዳ የሚሄዱት? እና ይሄን መንግስት ያስበውን ይሄን በቀጥታ ደው መቆም አለበት የሚለው ነበር ያው መፈክሩ። ድምጽ ለማሰማት ብቻ ነው እነሱ ከጎናችን እንዳሉ ድምጻቸውን እንዲያሰሙ ነው ያን ቀን ትን ያሉት። አሁን ምን ያህል ጊዜ ቀራችሁ የተሰጣችሁ የጊዜ ገደብ? የጊዜ ገደቡ ያው ይህን ወርም አልቀዋል፣ አንድ ወር ይቀራል። ሁልጊዜ ሰዎች ያስገባሉ። አሁን መቀደም አምስት ቀን አምስት ሰዎች ያስገብተው ነበር። አሁን ትላንትና ተብለዋል። በዚህ ወር መጨረሻ በሙሉ እዛ ያሉት ብዙ ሰዎች ወረቀት ተወስደዋል እና የት ያሉት በየቀኑ በየቀኑ በየሶስት ቀኑ እያስገባሉ አዎ ወደ ሳሮኒ ለሚባለው እስር ቤት ጠንካራ እስር ቤት፣ በከፍተኛ ወንጀል ሰው የገደሉ ለአገር አስጊ የሆኑት ምናምን በከፍተኛ ወንጀል የሚታሰሩበት ነው ያ ቦታ ማለት ነው። በአጠቃላይ አንድ ላይ ነው ሁሉ ቤቱ ነው የሚለያየው አጥሮ እንጂ እዛው እዛው እዛው ለዛው ነው። እና እዛ ከገባ መውጣት የለም። አሁን እንግዲህ ምን እየጠበቃችሁ ነው? ይህ ሰላማዊ ሰልፍ አንድ ለውጥ ያመጣል ብላችሁ ትገምታላችሁ? ያው ከእግዚአብሔር ጋር ሁሉም ነገር የሚያደርገው መስታወት እግዚአብሔር ብቻ ነው። እኛ እናስባለን፣ እግዚአብሔር ይፈጽማል። ከእግዚአብሔር ጋር ግን ለወደፊት ለውጥ ያመጣል ብለን እንጠብቃለን። ያ ግቡ የሚባለውን እንገባለን። ካስገብን ሁሉም ሰው ይሄ ወር ካለቀ በኋላ የሚመጣው ወር ካለቀ በኋላ በመጨረሻ ላይ በሙሉ ትዳር የሌለው ምናምን ምናምን ወንደላጤ የሆነው በሙሉ እንዲገባ ነው ያሉት። ያው እንግዲህ እንገባለን። በዚህ መሀል ላይ ሀሳባቸው ካልቀለበሱ ወይ የሚተባበሩት ሀገሮች ደግሞ እንትን ካላረጉ ያው እንገባለን። ግን ለወደፊት ለውጥ እናመጣለን ብለን እንጠብቃለን። እንዲህ ነው ህይወት ግሩም ቀለመ ሁሉም ለየቅል የአለም ጣነ Jesus night to oh Jesus in the

ሰዋት ፈራ ቦታማትመ ታይተማተክ ሁለንደናት አትለው እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። አዎ የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቤል ያበረው ነበር። የምሽቱ ስርጭት መሀንዲስ ጋር ጆን እናመሰግናለን። ሙዚቃ በመምረጥ ደግሞ ዲጄ ፋትሱ። አንድ ላይ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋው እና ጽዮን ግርማ ነበርን። ጉዟችሁ የሰመርን ይሁን እያልን በዚሁ በጀመርነው ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ

उन रेडियो सगले अमेरिका थी